የአሜሪካ ድምጽ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 5 2017 ዓ ም ዝግጅታችን ጀመረ። የትጥቅ ግጭቶች የአፍሪካ አህጉር ፈተና ሆነው ቀጥለዋል ተባለ። የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው። የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመትን ነው ቅደም ብለን የሰማናቸው። ዛሬ በጀመረው 46ኛው የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ ላይ ከተናገሩት የተቀነጨበ ነው። ዝርዝሩ በመሸቱ ተካተዋል። እንደምንላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን ፕሮግራሙን በመምራት አብረጋቸው የማመሻው ሀብታሙ ስዩም ነኝ። ንጉሥ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። እንግዲህ ወልደ ይጠብቃችኋል። በድጋሚ እንደምናመሻችው በሶማሊያ የአይሲስ እቅዳ አውጪ ተገደለ። ግጭቶች በአፍሪካ ትልቅ ተግዳሮት ሆነው ቀጥለዋል ሲሉ ሙሳ ፋኬ መሐመት መናገራቸው፣ የአሜሪካ ጦር አጋሮቹን እንደማይተው የአሜሪካ መከላከያ ሚኒስትር አስታወቁ፣ እንዲሁም ሩሲያና አሜሪካ አስረኞች ተለዋወጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በቅድሚያ ግን አሁን ከደረሰኝ ዜና ጀምራለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ በኋላ በአስቸኳይ ከዩክሬኑ መሪ ጋር ጦርነቱ የሚቆምበትን ሁኔታ እንዲያመቻቹ መስማማታቸውን አሁን ከደቂቃዎች በፊት አስታውቀዋል። አሜሪካ በሶማሊያ ላይ የእስላማዊ መንግስት አሸባሪ ቡድን ላይ በምታካሄደው የአየር ጥቃት ዋና ኢላማ የነበረው እና የሽብር ጥቃቶችን በማቀናበር የሚከሰሰው አህመድ ማሊኔኒ መገደሉ ታውቋል። ግለሰቡ ከአስር ቀናት በፊት ጥር 24 2017 ከሌሎች 13 ከፍተኛ የአይስ አመራሮች ጋር መገደሉን የአሜሪካ ጦር የአፍሪካ እዝ ትናንት ማክሰኞ አስታውቋል። አህመድ አሸባሪዎችን መልምሎ በገንዘብ በመደገፍ ወደ አሜሪካና አውሮፓ ይልክ እንደነበር ከእዙ የተገኘው መግለጫ አመልክቷል። የአየር ድብደባዎቹን ውጤታማነት ለመገምገም ጊዜ መውሰዱን፣ ይህም ደግሞ የአካባቢው መልካምድራዊ አቀማመጥ ተራራማ በመሆኑ እንደሆነ እዙ አስታውቋል። ድብደባው የተፈጸመው በሶማሊያ ጎሊስ ተራሮች ካልማስሲካድ በተባለ ስፍራ በርካታ ዋሻዎች ባሉበት አካባቢ እንደሆነም ተመልክቷል። ድብደባው ቢያንስ አስር ስፍራዎችን ኢላማ ያደረገ እንደነበር አንድ የሶማሊያ መከላከያ አዛዥ በወቅቱ ለአሜሪካ ድምፅ አስታውቀው ነበር። ግጭቶች በአፍሪካ ትልቅ ተግዳሮት ሆነው ቀጥለዋል ሲሉ ተሰናባቹ የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመት በህብረቱ 46ኛ የስራ አስፈጻሚ ምክር ቤት ጉባኤ መክፈቻ ላይ ተናግረዋል። አህጉሪቱ ትርጉም ያለው እድገት ብታስመዘግብም ግጭቶች በአስከፊ ሁኔታ ቀጥለዋል ሲሉ ሙሳ ፋኪ መሐመት የአፍሪካ የውጭ ጉዳይ ሚኒስትሮች በተገኙበት ጉባኤ ላይ አመልክተዋል። የአፍሪካ ህብረት የገንዘብ ችግር እንደገጠመው ያወሱት ፋኪ መሐመድ ይህም በህብረቱ ውጤታማነትና በውሳኔ አሰጣጥ ወቅትም ገለልተኛ መሆኑ ላይ ጫና ፈጥረዋል ብለዋል። አድማጮች የዚህን ዜና ዝርዝር በኋላ ላይ እናቀርባለን። የዓለም መሪዎች የአሜሪካው ፕሬዚደንት ዶናልድ ትራምፕ የአገሪቱ ጦር በዓለም ያለውን ወቅታዊ አቋም ለመገምገም መነሳታቸው አሜሪካ ጥሎ ለመውጣት አስባ መስሏቸው ከሆነ ተሳስተዋል ሲሉ አዲሱ የአሜሪካ መከላከያ ሚኒስቴር አስታወቁ። ፒት ሄግሴት ይህን ያስታወቁት በአውሮፓ የአሜሪካ እዝና በአፍሪካ የአሜሪካ እዝ ዋና መስሪያ ቤቶች በሚገኙበት ስቱትጋርት፣ ጀርመን ከጋዜጠኞች ጋር በነበራቸው ቆይታ ነው። ፒት ሄግሴት ስልጣን ከያዙ በኋላ የውጭ ጉዞ ሲያደርጉ የመጀመሪያው ነው። በሁሉም ስፍራ የአሜሪካ ጦር ያለበትን ሁኔታ ካልገመገምን ቸልተኝነት ነው የሚሆነው። አሜሪካ ትታ ልትሄድ ነው የሚለውን ግምት ግን ስህተት ነው ሲሉ ተደምጧል። የውጭ ጉዳይ ሚኒስትሩ ሀሺሽ አስገብተሃል በሚል በሩሲያ ላለፉት ሶስት ዓመታት ተኩል በእስር ላይ የነበረው አሜሪካዊ አስተማሪ በእስረኛ ልውውጥ ተለቋል። መምህር ማርክ ፎግልን ፕሬዚደንት ዶናልድ ትራምፕ በዋይት ሀውስ ተቀብለው አነጋግረውታል። ማርክ ፎግል ወደ ሩሲያ ያስገባው ሀሺሽ በሐኪሙ የታዘዘለት እንደነበርም ታውቋል። በምድር ላይ እድለኛው ሰው እኔ እንደሆንኩ ይሰማኛል ብለዋል ፎግል። የዶናልድ ዶናልድ ትራምፕ ሩሲያ ፎግልን በመልቀቋ ሲያመሰግኑ የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ደግሞ አሜሪካ በበኩሏ አንድ ሩሲያዊ እስረኛ እንደምትለቅና ማንነቱም ወደ ሀገሩ እንደገባ እንደሚገለጽ አስታውቀዋል። ተጨማሪ የታገቱት ሰዎችን መልቀቅ በተመለከተ ዛሬ ረቡዕ እንደሚያስታውቁም ትራምፕ ጠቁመዋል። በመጨረሻም ሰሜን ምስራቅ አሜሪካ በበረዶ ስትመታ ካሊፎርኒያን ጎርፍ ያሰጋታል ተባለ። ትናንት ከሰዓት በኋላ ጀምሮ ከቴኔሲ እስከ ፔንሲልቬኒያ ከኒውጀርሲ እስከ ዌስት ቨርጂኒያ ሲጥል የነበረው በረዶና እጅግ ቀዝቃዛ ዝናብ ዛሬም እንደሚቀጥል ይጠበቃል። በአንዳንድ ስፍራዎች በአማካይ እስከ 15 ሴንቲሜትር በረዶ የጣለ ሲሆን፣ በዲሲና አካባቢው ግዛቶች የሚገኙ የመንግሥት ሠራተኞች እስከ ሁለት ሰዓት ያህል ዘግይተው ሥራ እንዲገቡ ተፈቅዷል። በርካታ ትምህርት ቤቶች ሲዘጉ፣ የመኪና አደጋዎችም ተከስተዋል። በአንዳንድ ስፍራዎችም የመብራት መቋረጥ ታይቷል። በሰደድ ሰዓት ስትለበለብ በነበረችው የካሊፎርኒያ ግዛት ነፋስ የቀላቀለ ዝናብ የሚጠበቅ ሲሆን ጎርፍ ሊከሰት እንደሚችልም ተተንብየዋል። በማዕከላዊና ደቡብ ካሊፎርኒያ የሚገኙ ከተሞችን በጎርፍ ሊያጥለቅልቅ ይችላልም ተብሏል። የትራንስፖርት ባለስልጣናት ሰዎች ወደ አውራ ጎዳና ከመውጣት እንዲቆጠቡ መክረዋል። በሺዎች የሚቆጠሩ የመብራት አገልግሎት ሰራተኞችና በርካታ የቨርጂኒያ ብሔራዊ ዘብና መከላከያ አባላት ከበረዶ ጋር ተያይዘው ለሚከሰቱ ችግሮች ምላሽ ለመስጠት ተሰማርተዋል። ክቡራትና ክቡራን የምሽቱን ዜና በዚሁ ያጠቃላለሁ። ወደ ሀብታሙ መራቸዋለሁ። እንግዲህ ወልዴን ለዓለም ዜናዎቿ አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ደግሞ ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየታችሁንና መልእክቶቻችሁን በእነዚህ ገጾቻችን ላይ እንድታደርሱን ይሁን። አሁን ግን ወደ ዕለቱ አበይ ርዕስ ዘገባ እንሻገር። በአፍሪካ የትጥቅ ግጭቶች አሁንም የአህጉሩ ፈተና ሆኖ መቀጠላቸውን የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ ገለጹ። ሊቀመንበሩ በዛሬው እለት በተካሄደው 46ኛ የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ ላይ ባደረጉት የመክፈቻ ንግግር በአፍሪካ የተለያዩ ለውጦች ቢኖሩም እንደ ሱዳንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ሀገራት አሁንም የግጭቶች መድረኮች ሆነዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩ ልቋል ከየካቲት 7 እስከ 9 2017 ዓ ም ከሚደረገው የአፍሪካ ህብረት የመሪዎች ጉባኤ ቀድሞ በዛሬ ዕለት በተካሄደው አርባ ስድስተኛው የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ መሐማት የመክፈቻ ንግግር አሰምተዋል። በዚህኛው የመሪዎች ጉባኤ የሚሰናበቱት ሊቀመንበሩ በንግግራቸው የአፍሪካ ህብረት ባለፉት ዓመታት በጤና፣ በትምህርት፣ በኢኮኖሚ፣ በአየር ለውጥና በሌሎችም ዘርፎች የተለያዩ አጋዥ ሥራዎችን ማከናወኑን ጠቅሰዋል። በአህጉሪቱም በጎ ለውጦች መታየታቸውን ገልጸዋል። ሆኖም የአፍሪካ አህጉር አሁንም የጦርነትና የግጭት ፈተና እንዳልተለያት ተናግረዋል። የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው። የአፍሪካ ህብረት የገንዘብ አቅርቦትን ለማሟላት ያለው ችግርም ከባድ ነው። ይህ ሁኔታ የህብረቱን ስራዎች ውጤታማነትና ውሳኔዎቹ ላይ የሚኖረው ነፃነት እየተጫነው ይገኛል። ሊቀመንበር ሙሳ ፋቂ በዓለም አቀፍ ደረጃ እየታዩ ያሉ ተግዳሮቶችም የአህጉሩ ፈተና እየሆኑ መምጣታቸውን ጠቅሰዋል። ለተወሰነ ጊዜ በመጥፎ ሁኔታ ላይ የነበረው የባለ ብዙ ወገን አጋርነት አሁን ደግሞ ጥሩ ወዳልሆነ አቅጣጫ እያመራ ነው ብለዋል። በዝርዝር ባይገልጹትም ከወደ አትላንቲክ አቅጣጫ እየመጣ ያለው ፈተናም አሳሳቢ መሆኑን ነው የተናገሩት። ይህንን ፈተና ለመቋቋም ራሳችንን ቀና ማድረግ አለብን፣ እሱንም ደግሞ አሁን ነው መጀመር ያለብን ብለዋል። በዚሁ ስብሰባ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሁኑ ጊዜ የባለ ብዙ ወገኖች አጋርነትን የሚፈታተን በእጅጉ ተለዋዋጭ የሆነ እውነታን እየተጋፈጥን እንገኛለን ብለዋል። ለአፍሪካና ለደቡባዊ ንፍቀ ክበብ ሀገራት የባለብዙ ወገኖች አጋርነት አስፈላጊ መሆኑን ገልጸው ይህም በትብብር ችግሮችን ለመፍታት ወሳኝ በመሆኑ እንደሆነ ተናግረዋል። እንደ አፍሪካ ሕብረትና የተባበሩት መንግስታት ድርጅት ያሉትን ተቋማት ማጠናከር ይጠበቅብናል፣ በእነዚህ ዓለም አቀፍ ተቋማት ላይ ሪፎርም እንዲደረግም መስራት ይገባናል በማለት ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ ገብረ ሚካኤል ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ የትንታኔው መጽሄት ይቀጥላል ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል በትግራይ ክልል ሽረ እንዳ ስላሴ ከተማ የሚገኙ ተፈናቃዮች ከእያንዳንዱ ቤተሰብ 200 ብር ተገደው ሕወሓትን ለማዳን በሚል ገንዘብ እንዲያዋጡ እየተደረገ መሆኑን ለአሜሪካ ድምፅ አስተያየት የሰጡ ተፈናቃዮች ተናገሩ። የዓለም ምግብ መርሃ ግብር ደብሊው ኤፍ ፒ ለክልሉ የአደጋ ስጋት ሥራ አመራር ኮሚሽን በጻፈው ደብዳቤ ለጥቃት ተጋላጭ ከሆኑ ተፈናቃዮች ለአንድ ፓርቲ ተገደው ብር እንዲያዋጡ ማድረግ አግባብ የለውም ብለዋል። በጉዳዩ ላይ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልድ አብርሃ ገብረ ጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚሰበስብ ገልጸው ከተፈናቃዮች ግን ገንዘብ ለመሰብሰብ አላቀደም ብለዋል። ተፈናቃዮች ሆነው በፍቃዳቸው ለፓርቲ ገንዘብ የሚሰጡ ግን አሉ ሲሉም ተናግረዋል። ውልጌታ ስባ ዝርዝራለሁ በትግራይ ክልል ሽረንዳ ስላሴ ከተማ ከሚገኙ ተፈናቃዮች ውስጥ የአሜሪካ ድምፅ ያነጋግራቸው ሁለት ተፈናቃዮች በግዳጅ እያንዳንዱ ሰው በነፍስ ወከፍ ሁለት መቶ ብር እንዲያዋጣ መገደዱን ለአሜሪካ ድምፅ ተናግረዋል። በሽረንዳ ስላሴ ከተማ ታባውያነ ጽንዓት በተባለ የተፈናቃዮች ማዕከል ለአራት ዓመታት ያህል ተጠልለው የሚገኙ ስማቸው እንዳይገለጽ የጠየቁ አንድ ተፈናቃይ በማዕከሉ አስተባባሪዎች ህወሓት ለማዳን በሚል ተጽዕኖ ገንዘብ እንዲከፍሉ መደረጋቸው ተናግረዋል። እያንዳንዱ ሰው ሁለት መቶ ብር እንዲያዋጣ ታዘን አዋጥተናል። ይህን ገንዘብ የሚያሰባስቡ ሰዎች ለህወሀት ማጠናከሪያ ነው ሲሉን ነበር። እኛም ስለ ሰጋን ተገደን አዋጥተናል። ብር ካላዋጣን ደግሞ ለእርዳታ አንመለምላችሁም ይላሉ። ምን ይባላል? መንግስት እኮ የለንም። ፈጣሪ መልካም የሆነ መንግስት ይፍጠርልን ነው የምንለው። ፍረስዋት በተባለ የተፈናቃዮች ማዕከል የምትኖር ሌላዋ ስሟ እንዳይጠቀስ የጠየቀችው ተፈናቃይ በበኩሏ እርዳታ ተቀብላ ስትወጣ ደጃፍ ላይ ጠብቀው ለፓርቲ ማጠናከሪያ ክፈይ ብለው አስገድደው እንዳስከፍሏት ገልጻለች። ተገደን ከእንጆ ተቀብለን ስንወጣ በራስ ላይ ጠብቀው ለውድብ ማጠናከሪያ ነው፣ ግዴታ ነው ታዋጣላችሁ። እንዲህ ካላችሁ ደግሞ የምትጠይቁት ጥቅማ ጥቅም ወላ ሞዴ ሲሆን ምን ይሆን የምትጠይቁት ነገር የለም ጨራሽ፣ ብለው እያስፈራሩ ከህዝቡ ሁለት ሁለት መቶ ብር ተቀብለዋል። እኔ ራሴ ሁለት መቶ ብር ከፍያለሁ። ምንም የለኝም፣ የውስጥ ችግር አለኝ፣ የጤና ችግርም አለኝ። ግን ሳልወድ ግዴታ ያችን የምትመጣው ነገር እንዲመለምሉኝ ከፍያለሁ። አቶ ካሳይ አስፋ የተባሉ ጸሐየ በተባለ ሽረንዳ ስላሴ በሚገኝ የተፈናቃይ ማዕከል የሚኖሩ በአንጻሩ ውሓትን ለማጠናከር በፈቃዳቸው ገንዘብ እንደከፈሉ ተናግረዋል። ፓርቲው የኛ ነው። የፓርቲው አባላት የሆንን እንደ የአቅማችን እናበረክታለን። በአሁኑ ጊዜ አቅም ስለሌለን እንጂ በሬና ላም እኮ እንሰጥ ነበር። ማስገደድ የሚባል ነገር የለም። እኛ በፍላጎታችን ለየካቲት 11 በዓል እያዋጣንለን። የዓለም ምግብ ፕሮግራም ዳብልዩ ኤፍፒ ለትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው የማንቂያ ደብዳቤ በሽረንዳ ስላሴ ከተማ ተጠልለው የሚገኙ ተፈናቃዮች ህወሀት በማዳን ስም ከእያንዳንዱ ቤተሰብ ሁለት መቶ ብር በአስገዳጅ እንዲያዋጡ እየተደረገ ነው ብለዋል። ታባ ወያንና ፍረስ ዋዓት በተባሉ የተፈናቃዮች ማዕከላት ገንዘብ የማሰባሰብ ስራው መጀመሩ ጠቅሷል። በዚሁ አስቸጋሪ ወቅት ፓርቲያችን እናድን በሚል መሪ ቃል ገንዘቡ እየተሰበሰበ እንደሚገኝ የጠቀሰው ዳብልዩ ኤፍፒ ይህ ተቀባይነት የሌለው I <laughs> ተፈናቃዮች ከለላ ይገባቸዋል፣ ድርጊቱም በአስቸኳይ መቆም ይገባዋል ሲል አስታውቋል። በጉዳዩ ላይ ለሰሜን ምዕራባዊ ዞን አስተዳደርና ለሽረንዳ ስላሴ ከተማ አስተዳደር የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው ደብዳቤ ተግባሩ በአስቸኳይ እንዲቆም በመግለጽ ይህንን ድርጊት የፈጸሙ በሕግ እንዲጠየቁ አሳስቧል። በጉዳዩ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሀት አስተባባሪ አቶ ወልድ አብርሃ ገብረጻደር ህወሀት በየአመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊ ዎቹ ገንዘብ እንደሚያሰባስብ ገልጸው ከተፈናቃዮች ገንዘብ ለመሰብሰብ ግን አላቀደም ብለዋል። ተፈናቃዮች ሆኖም በፍቃዳቸው ለፓርቲው ገንዘብ የሚሰጡ ግን ሊኖሩ ይችላሉ ሲሉ ተናግረዋል። ከም ሰሜን ምዕራብ ዘለዋና ወረዳታት ይፍለጣ በሰሜን ምዕራብ ዞን 15 ወረዳዎች አሉን። ከነዚህ 11 በእኛ አስተዳደር ስር ይገኛሉ። ከነዚህ ወረዳዎች መሰብሰብ የምንችለው አቅደናል ከአርሶ አደሮች፣ ከነጋዴዎች፣ ከሴቶች፣ ከወጣቶችና ከአጠቃላይ ነዋሪው ማህበረሰብ ማግኘት የሚገባን ብለን ያቀድነው መጠን ብር አለ። ይህ ከአባሎቻችንና ደጋፊዎቻችን የሚሰበሰብ በመሆኑ በፈቃደኝነት የተመሰረተ ነው። ከተፈናቃዮች ማዕከል ግን ይህን ያህል እንሰበስባለን ብለን ያቀድነው ነገር የለም። ደጋፊዎቻችንና አባላቶቻችን በነዚያ ማዕከላት አሉ። ከአሁን ቀደም በነበረው ባህል የካቲት 11 በድምቀት ያከብሩታል። አሁንም ችግር ውስጥ ሆነውም ቢሆን እያዋጡ ያሉ አሉ። ሆኖም እያንዳንዱ ተፈናቃይ 200 ብር በግዴታ እንዲያዋጣ ተብሎ የተጠየቀ ነገር የለም። በየዓመቱ የካቲት 11 ለማክበር ከአባሎቻቸውና ደጋፊዎቻቸው ህወሓት ገንዘብ እንደሚያሰባስብ የገለጹት አቶ ወልደ አብርሃም ህወሓት በፋይናንስ እንዳይጠናከር የና አቶ ጌታቸው ቡድን የሚያሴሩት ስም የማጥፋት ዘመቻ ነው በማለት ተቃውሟል። ደብልዩ ኤፍፒ የጻፈው ደብዳቤ በተመለከተ ግን ማጣራት እናካሄዳለን ሲሉም ገልጸዋል። የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሳምንት የክልሉ አማካሪ ምክር ቤት በተመሰረተበት መድረክ ላይ ከተፈናቃዮችና ነዋሪዎች ኃላፊነት በጎደለው ብዝበዛ ብለው በጠሩት አካሄድ ገንዘብ የማሰባሰብ እንቅስቃሴ ህዝቡ እምቢ ሊል ይገባል ብለው ነበር። ሌላ አካላት ነት ኣብ ሓሰረ መከራ ዝርከብ ህዝብና ሓደ ጊዜ ውድብ ንምጥንኻር አንዳንዶች መከራ ውስጥ ከሚገኘው ህዝባችን አንድ ጊዜ ፓርቲ ለማጠናከር፣ ሌላ ጊዜ ደግሞ ለመመከት በሚል ኃላፊነት በጎደለው ብዝበዛ ከተፈናቃዮች ሳይቀር ኮታ መድበው ገንዘብ እየሰበሰቡ ይገኛሉ። ይህ መሆን የማይገባው ኃላፊነት የጎደለው ተግባር ሊቆም ይገባል። በየቤቱ የዞሩ ከህዝብ ብር ለሚሰበስቡ ሕዝቡ እንዳያስተናግዳቸው አቶ ጌታቸው አስታውቋል። አሜሪካ ድምፅ ያነጋግራቸው ተፈናቃዮች በእርዳታ ከሚያገኙት ገንዘብ የሚወሰድ መዋጮ እንዲቋረጥላቸውም ጠይቀዋል። ለአሜሪካ ድምፅ ሙሉጌታ አጽብሐ ከመቀለ ሙሉጌታን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊት ሀገር ኒጀር ይወስድናል። ኒጀር በዲሞክራሲያዊ ሽግግር እቅድ ላይ የሚነጋገር ጉባኤ ልታካሄድ ነው። ኒጀር ለረጅም ጊዜ ሲጠበቅ የቆየውንና የዲሞክራሲያዊ ሽግግር እቅድ ላይ የሚያተኩረውን ጉባኤ በመጭው ሳምንት ታካሄዳለች። በአውሮፓውያኑ 2023 ሐምሌ ወር ፕሬዚደንት መሐመድ ባዙምን በመፈንቅለ መንግስት የገለበጧቸው ጄኔራል አብዱራማን ቺያኒ ውይይቱ አሳታፊና ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮችን የሚለይ እንደሚሆን ተናግረዋል። ሽግግሩ የሚከናወንበትን የጊዜ ሰሌዳም ያዘጋጃል ብለዋል። ከአቡጃ ቲሞቲ አብዚዮ ያስተላለፈውን ዘገባ ቆንጅት ታቀርበዋለች። አገር አቀፉ የሽግግር ጉባኤ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 15 እስከ 19 ማለትም ከመጪው ቅዳሜ እስከ ማክሰኞ እንደሚካሄድ የኒጀር የጦር ሰራዊት ባለፈው ሳምንት ቅዳሜ በመንግስቱ ቴሌቪዥን በሰጠው መግለጫ አስታውቋል። ባለስልጣናቱ እንዳስታወቁት ጉባኤው የሽግግር ቻርተር ያረቃል ተብሎ ይጠበቃል። ወታደራዊ ሁንታውን የሚመሩት ጄኔራል አብዱራማኔ ቺያኒ እንደ አውሮፓውያን አቆጣጠር በ2023 ሐምሌ ወር ውስጥ የወቅቱን ፕሬዚደንት ሞሐመድ ባዙምን በመፈንቅለ መንግስት ከገለበጧቸው በኋላ መጀመሪያ ላይ በሶስት ዓመታት ውስጥ ወደ ዲሞክራሲያዊ አስተዳደር ሽግግር እናደርጋለን ብለው ቃል ገብተው ነበር። ሆኖም ከዚያ ወዲህ ለወራት በጉዳዩ ዙሪያ ድምፃቸውን ማጥፋታቸው የሀገሪቱን ህዝብም ዓለም አቀፍ ታዛቢዎችንም ይበልጡን ጥርጣሬ እንዲገባቸው አድርጓል። የጋ አፍሪካ በሚባል ተቋም የአፍሪካ ፕሮግራም አስተባባሪ የሆኑት ኢብራሂም ፋሩክ መጪው ጉባኤ ወደ ትክክለኛ አቅጣጫ የሚያመራ እንደሆነ ይናገራሉ። ይሄ የኒጀር ሪፐብሊክ በዲሞክራሲያዊ መንገድ ወደ ተመረጠ አስተዳደር የምታመራበት የሽግግር ሂደት ሊጀመር መሆኑን ይጠቁማል። በዚህ የምዕራብ አፍሪካ አካባቢ ዲሞክራሲና መረጋጋት ሲኖር አንድምታው ወደ ሌሎችም አካባቢዎች የሚጋባ በመሆኑ ትልቅ ትርጉም የሚኖረው ይመስለኛል። በአንድ ወቅት በአንዳንዶቹ ሀገሮች የተደረገ መፈንቅለ መንግስትና የመፈንቅለ መንግስት ሙከራ በሌሎች ሀገሮችም ምን እንዳስከተለ አይተናል። ታዲያ በዲሞክራሲ ሽግግር ብቻ ሳይወሰኑ ከዲሞክራሲ ጋር የሚመጣውን ልማት እውን ለማድረግ ቃል መግባት ያስፈልጋል። የሁንታው መሪዎች ከጉባኤው በፊት በስምንቱም የሀገሪቱ ክፍለ ግዛቶች ተዘዋውረው ምክክሮችን አካሂደዋል። መጪውን ጉባኤ የሚመራ ብሔራዊ ኮሚሽንም አቋቁመዋል። ጉባኤው ከተጠናቀቀ በኋላ ኮሚሽኑ ለጀኔራል ቺያኒ በሶስት ሳምንት ጊዜ ውስጥ የመጨረሻውን ሪፖርቱን እንዲያቀርብ የሚጠበቅበት መሆኑም ተመልክቷል። በጀኔራሉ መሪነት የተካሄደው መፈንቅለ መንግስት በስፋት እንደተወገዘ የሚዘነጋ አይደለም። እንዲያውም ኤኮዋስ፣ የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ማህበሩ ወታደራዊ ጣልቃ ገብ እርምጃ እንወስዳለን ብሎ አስፈራርቶ ነበር። የኒጀር ሁኔታ ሰፋ ብሎ በሳህል አካባቢ ባሉ ሀገሮች ያለውን ሁኔታ የሚያንጸባርቅ ነው። ወታደራዊ የመንግስት ግልበጣዎች በተደጋጋሚ ይካሄዳሉ። የጂሃዲስቶች ስጋትም እየተባባሰ ነው። ህዝቡም በሲቪል መንግስታት ላይ ያለው ብሶት እየጨመረ ነው። ኢብራሂም ፋሩክ የአሁኑ የኒጀር እርምጃ አዎንታዊ ተምሳሌትነት ይኖረዋል ይላሉ። ማሊ the Republic of Niger, and Burkina Faso, um, who have witnessed unconstitutional changes of government. ማሊ ኒጀር እና ቡርኪና ፋሶ ውስጥ ህገ መንግስታዊ ያልሆነ የመንግስት ለውጥ ተካሂደዋል። ሶስቱም ሀገሮች ከአሁን ቀደም የተስማሙበትን የሽግግር እቅድ አላከበሩም። ስለዚህ የኒጀር ሪፐብሊክ ውስጥ የሚወሰደው እርምጃ ወደ ዲሞክራሲያዊ አስተዳደር መመለስ ምን ያህል አስፈላጊ እንደሆነ ያሳየዋቸዋል ብዬ ተስፋ አድርጋለሁ። በወታደራዊ አገዛዝ ስር ያሉት ማሊና ቡርኪና ፋሶ ሀገሮቻቸውን ወደ ዲሞክራሲ ለማሸጋገር ቃል ገብተው የነበረ ቢሆንም የሽግግር የጊዜ ሰሌዳቸውን አረዝመዋል። የማሊ የጦር ኃይል እንደ አውሮፓውያን አቆጣጠር በ2021 ፕሬዚደንት ኢብራሂም ቡባካር ኬታ ላይ ከተካሄደው መፈንቅለ መንግስት ከወራት በኋላ ሁለተኛ መፈንቅለ መንግስት መደገሙን ለሽግግሩ ጊዜ መራዘም ምክንያት አድርጎ አቅርቧል። ቡርኪና ደግሞ የጸጥታ ሁኔታውን ጠቅሳ ምርጫውን አዘግታለች። የፖለቲካ ተንታኙ አህመድ ቡሃሪ የሽግግር መርሃ ግብር ማውጣቱ ጥሩ ነው፣ ነገር ግን ይላሉ፣ እኛ አፍሪካውያን በደንብ ማወቅ የሚገባን ነገር አለ። በሌሎች የተለያዩ ባህሎችና እሴቶችና ወጎች መሰረት የተቀረጹ ስርዓቶችን እንዳሉ ወስዶ እንዲሰሩ መጠበቅ አይቻልም። በአህጉራችን መረጋጋት የኢኮኖሚ እድገትና ጸጥታ እንዲሰፍን ለማድረግ የምንቸገረው በዚህ ምክንያት ይመስለኛል። በዓለም ዙሪያም ዲሞክራሲ የሚሰራው የአገሩን ሕዝብ ማንነት ባገናዘበ መልኩ ሲቀረጽ ነው። እኛም የእኛን ዲሞክራሲ ያሉትን ተጨባጭ እውነታዎችና ተግዳሮቶች ባገናዘበ መንገድ መቅረጽ አለብን። ተቺዎች በሳህል አካባቢ ሀገሮች የወታደራዊ አገዛዞቹ ጊዜ መራዘም አይቀሬ ነው የሚል ስጋት ያሰማሉ። እያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ፕሬዚደንት ዶናልድ ትራምፕ የዮርዳኖስ ንጉሥ ዳግማ የአብደላህ ጋዛን ለመቆጣጠር ፍልስጤማውያንን በዘላቂነት ለመያዝ ያቀዱትን እቅድ እንዲደግፉ ያቀረቡትን ጥያቄ በጥፋ አሳድገዋል። የማክሰኞ የዋይት ሀውስ ስብሰባ የተካሄደው በቋፍ ላይ ያለው የሐማስና የእስራኤል የተኩስ አቁም ስምምነት ሊፈርስ ይችላል በሚባልበት ወቅት ነው። የዋይት ሀውስ ቢሮ ዘጋቢ ፓትሲ ወደ ከስዋራ ተከታዩን ልካለች። ደረጀ ደስታ ያስደምጠናል። ጋዛ ስርጥ ያሉ ፍልስጤማውያን ጦርነቱ ተመልሶ እንዳይመጣ ሰግተዋል። ስጋታቸው ሐማስ በቀጣይ የታቀደውን የእስራኤል ታጋቾችን መለቀቅ እንደሚያዘገይ ማስጠንቀቁና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ይህ ካልሆነ የተኩስ አቁሙ እንዲሰረዝ ጥሪ ማቅረባቸውን ተከትሎ የመጣ ነው። ሳሚያ ጀማል፣ የጋዛ ነዋሪ፦ ጦርነትን ከበቂ በላይ አይተናል። አሁንማ ሞትን መመኘት ጀምረናል። ትረምፕ ትላንት ማክሰኞ የዮርዳኖሱን ንጉስ ዳግማዊ አብደላን በዋይት ሀውስ ባስተናገዱበት ወቅት እንደታየው ጋዛን የመቆጣጠር እቅዳቸውን ይበልጥ ገፍተውበታል። ለፍልስጤማውያን በጣም ድንቅ የሆነ ነገር የሚሆን ይመስለኛል። በጣም ይወዱታል። ሪል ስቴት ላይ ጥሩ ሰርቻለሁ። ስለ ሪል ስቴት ልነግሮ ችላለሁ። በጣም የሚወዱት ነገር ነው የሚሆነው። ፍልስጤማውያን ከዮርዳኖስ ግብፅና ከተለያዩ አገራት ጋር በመሆን ወደ 1.9 ሚሊየን የሚገመቱ የጋዛ ነዋሪዎችን በግዳጅ ወደ ጎረቤት ሀገራት ለማዛወር የቀረበውን የትራምፕን እቅድ አልተቀበሉትም። የዮርዳኖሱ ንጉሥ አብዱላህ ጋዛ ውስጥ በካንሰርና በሌሎች በሽታዎች የታመሙ 2000 ህጻናትን ወዲያውኑ እንቀበላለን ከማለት ውጪ ትራምፕ በአጸፋው ያቀረቡላቸውን ሀሳብ አልተቀበሉም። ከግብፅና ከአረብ ሀገራት የቀረበ እቅድ እንዳለ ማስታወስ ያለብን ይመስለኛል። በረያድ በሳዑዲ አልጋወራሽ መሐመድ ቢን ሳልማን ለውይይት ተጋብዘናል። እኔ እንደማስበው ዋናው ነገር ይህንን ለሁሉም ሰው በሚጠቅም መንገድ እንዴት እንደምናደርገው ነው። የውጭ እርዳታ ቁልፍ ከሆኑ አጋሮቿ ጋር ያለውን ግንኙነት መጠበቅ ለሚገባት ዮርዳኖስ የአብዱላህ ስብሰባ ከፍተኛ ዋጋ ያለው ነው። ትራምፕ ትላንት ማክሰኞ ወደ ኋላ ቢሉም ከትላንት በስቲያ ሰኞ ግን እርዳታ እንደሚያቆሙ ፍንጭ ሰጥተው ነበር። ብዙ የዮርዳኖስ ዜጎች ከተፈናቃዮቹ ፍልስጤማውያን ጋር በደም የተሳሰሩ ናቸው። አብዱላህ የትራምፕን እቅድ ቢደግፉም፣ ትልቅ ፖለቲካዊና ኢኮኖሚያዊ ችግሮች ይፈጥራል ሐማስም እንዲገባ ያስችለዋል ሲሉ በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ባልደረባ ጋይት አልኦማሪ ይናገራሉ። ሐማስ ከሽብር አንጻር የአገር ውስጥ ችግሮችን መፍጠር ብቻ ሳይሆን ዮርዳኖስን በእስራኤል ላይ ለሚሰነዘር ጥቃት መንደርደሪያ ሊያደርጋት ይችላል የሚል ስጋትም አለ። እነዚህ ሁሉ ነገሮች በዮርዳኖስ መረጋጋትና ምናልባትም ሕልውናዋ ላይ እጅግ በጣም ከባድ አደጋዎች ይፈጥራሉ። ኦል ኦማሪ የትረምፕ ጋዛን የመቆጣጠር እቅድ ሐማስ የተኩስ አቁም ስምምነቱን እንዲቀጥልበት ያለውን ማበረታቻ ያስወግዳል ይላሉ። በአሜሪካ በሽብርተኝነት የተሰየመው ቡድን ከትላንት በስቲያ ሰኞ እስራኤልን በተኩስ አቁም ጥሰት በመክሰስ በቀጣይ ታጋቾችን ለመልቀቅ የታለመውን እቅድ እንደሚያዘገይ ዝቷል። ትረምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተመሳሳይና የማያዳግም ምላሽ ሰጥተዋል። ቤንጃሚን ኔታንያሁ፣ የእስራኤል ጠቅላይ ሚኒስትር በካቢኔ ውስጥ በሙሉ ድምፅ ያሳለፍኩት ውሳኔ እንደዚህ የሚል ነው። ሐማስ ከቅዳሜ እኩለ ቀን ድረስ ታጋቾችን ካልመለሰ የተኩስ አቁም ስምነቱ ያበቃል። አይዲኤፍ የእስራኤል መከላከያ ሰራዊት ማለት ነው። ሐማስ በመጨረሻ እስኪሸነፍ ድረስ ወደ ከባድ ውጊያ ይመለሳል። ትረምፕ እስራኤል ከጦርነቱ በኋላ ጋዛን ለአሜሪካ አሳልፋ እንደምትሰጥ ተናግረዋል። ምንም ነገር አንገዛም። እናደርገዋለን፣ እንይዘዋለን ሰላም መስፈኑና ምንም ችግር አለመፈጠሩን እናረጋግጣለን። ማንም ጥርጣሬ አይገባውም። እነዚህ የጋዛ ሰዎች ግን በዚህ አይስማሙም። ከአሜሪካ ድምፅ የሚተላለፍላችሁ የማክ የረቡዕ ምሽት ስርጭታችን ይቀጥላል። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገር። ሪሶርስ ኢንሪቺንግ አፍሪካን ላይፍ በመጻረግ ቃሉ ሪል ገርልስ ተቋም ነዋሪነታቸው በዩናይትድ ስቴትስ ባደረጉት የሶስት ልጆች እናት በሆኑት ወይዘሮ ፀሐይ ወዳጆ የተመሠረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን በገንዘብ በደንብ ልብስ፣ በጥናት ድጋፍና በማማከር አገልግሎት ሲሰጥ ቆይቷል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳሉ ትምህርታቸው እንዳያቋርጡ የታደገቻቸውን ኤቫ ኖርጅን የተሰኘ ስዊድናዊት ሴት በጎ ተጽዕኖ ተቋሙን የመመስረት ሀሳብ በልባቸው እንዲጠነሰስ እንዳደረገ ለአሜሪካ ድምፅ አጋርተዋል። የደንገረሙ አነጋግራቸዋለች። በመቀጠል ይቀርባል ዝግጅቱ። አድማጮቻችን ቀደም ብለን ያስተዋወቅነው መሰናዶ በነገው ስርጭታችን ይቀርባል። አሁን ግን ላፍታ ወደ ዩክሬን እንሄድ። ብዙ የዩክሬን ወንዶች ለዘመቻ በመጠራታቸው የዩክሬን ሴቶች በሀገሪቱ ሰፊ የድንጋይ ከሰል ማውጫ ውስጥ እንዲሰሩ ተደርገዋል። ሌስሊያ ባክሌት በዩክሬን ውስጥ ወደሚገኝ የማዕድን ማውጫ ሄዳ በግንባር ከሚገኙ ሴቶች ጋር የተወሰነ ቆይታ አድርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል። ብዙ የዩክሬን ሰራተኛ ሴቶች በዚህ የማዕድን ጉድጓድ ውስጥ 235 ሜትሮች ቁልቁል ወርደው አዲሱን ስራ እየሰሩ ነው። ኦሌና ከማዕድን ሰራተኞች ጋር ተቀላቅላለች። ሰዎችና ጭነቶችን ወደ ታችና ወደ ላይ ታወርዳለች፣ ታወጣለች። ሰራተኞች ያስፈልጋሉ የሚል ማስታወቂያ አነበብኩ። ደወልኩና፣ ይኸው ገባው። ኦሌና እዚህ አንድ አመት ተኩል ያህል ሰርታለች። ራሴንና ሌሎች ማዕድን አውጪዎችን ለማስደሰት እነዚህን አስቂኝ ካርቱኖች ሰርቻለሁ። የደከሙ የማዕድን ቆፋሪዎች ፈረቃቸው ደርሶ ወደ ቤታቸው ሲመለሱ ይመለከቷቸዋል። ያኔ ሁሉም ሰው ፈገግ ማለት ይጀምራል። ናስቲያን ሊፍቱ ካወረዳት ቦታ ተነስታ ወደ ዋሻ ውስጥ ዘልቃ በመጓዝ ከስራ ቦታዋ ትደርሳለች። ሌላኛዋ ናስቲያን በማዕድን ማውጫ ውስጥ ተጨማሪ ማዕድን ሰራተኞችን በሚያጓጉዘው በኤሌክትሪክ ገመድ በሚጎተት ተሽከርካሪ ላይ ትሰራለች። ዘመዶቼ በጣም ተደናግጠው ነበር፣ ምክንያቱም ከመሬት በታች ጉድጓድ ውስጥ የሚሰሩት ወንዶች ብቻ ነበሩ። ነገር ግን በሀገሪቱ ካለው ሁኔታ ጋር እኛም የምንችለውን ያክል እናግዛለን። የሩሲያውን ሁለገብ ወረራ ለመመከት በርካታ ወንዶች የተንቀሳቀሱ በመሆኑ የጉልበት እጥረት አስከትሏል። በዲኒፕሮፔትሮቭስክ ክልል ውስጥ የማዕድን ማውጫዎችን የያዘው ዲቲኬ የተባለው የግል ኃይል አመንጪ ኩባንያ አስከፍተኛ እጥረት አጋጥሞታል። የቮሃን የድርጅቱ ዋና መሐንዲስ ናቸው። ከእንደ አውሮፓን አቆጣጠር 2022 በፊት ወደ 200 የሚጠጉ ሰዎች በዲቴክ ማዕድን ማውጫ ውስጥ ይሰሩ ነበር። በአሁኑ ጊዜ 3500 ሰዎች በዩክሬን የጦር ኃይሎች ውስጥ ይገኛሉ። ይህ ከአንድ ሙሉ ማዕድን ድርጅት ጋር የሚመጣጠን የሰራተኞች ቁጥር ነው። ኩባንያው ሴቶችን መቅጠር የጀመረው እንደ ኤሮፓ አቆጣጠር በ2022 የበጋ ወቅት የዩክሬን ፓርላማ በሴቶች ከባድና አደገኛ የመሬት ውስጥ ስራዎች ላይ የጣለውን እገዳ ካነሳ በኋላ ነው። አሁንም ዋናው መሐንዲስ የቡሃን ሴቶችን ሊስቡ የሚችሉ ስራዎችን እና እነሱን እንዴት ማሰልጠን እንደሚቻል አጥንተናል። አዳዲስ ስፔሻሊስቶች ለማግኘት ሶስት ወር ያህል ይፈጅቷል። እንዲሁም ሴቶችን በተለይ ጉልበት በሚጠይቁ ከባድ ስራዎች ውስጥ ላለማሳተፍ ግብ አውጥተናል። ሴቶች መንገዶችን ያስተዳድራሉ፣ ማዕድን አውጪዎችን ወደ ሥራ ቦታቸው ያደርሳሉ፣ የአየር ጥራት ይቆጣጠራሉ፣ እንደ ኦሌና ያሉትም ጥገናዎችን ያደርጋሉ። ዛሬ ይህን ማጓጓዣ የሚያሽከረክሩ መሳሪያዎችን ተክተናል። ለምሳሌ ይህንን አስወግደነዋል። በምን ሁኔታ ላይ እንዳለ ይታይሻል። ስለዚህ አዲስ ገጥመናል። ሴቶች እነዚህን ስራዎች በሚተኩበት ጊዜ ወንዶች የበለጠ አደገኛና ጉልበት ወደሚጠይቁት ወደ ሌሎቹ የማዕድን ክፍሎች ይዛወራሉ። አሪያና የማዕድን ማውጫው ጉድጓድ ውስጥ ሶስት ኪሎ ሜትር ርቀት ላይ በሚገኝ ስፍራ ስለሚገኝ ስራዋ እንዲህ ትገልጻለች። ከዋሻዎቹ ተጠርበው በብዛት የሚወጡ የድንጋይ ኮረቶችን በሚያጓጉዘው መሳሪያ ዊንች ላይ ሰራለው። ስራዬ ማሽኑን ማሽከርከር ስለሆነ በጭራሽ ከባድ አይደለም። ይህ ስራ የተረጋጋና ጥሩ ደሞዝ ያለው ነው የምትለው አሪያና ለዩክሬን የኃይል መረጋጋት አስተዋጽኦ እንድታደርግ እድል የሰጣት መሆኑን ትናገራለች። እውነት ለመናገር ጦርነት ባይኖር ኖሮ ይህንን ስራ አልመርጥም ነበር። አሁን ግን እያንዳንዳችን ዩክሬናውያን ድላችንን ለመደገፍ እየሞከርን ነው። እንደ ኢሆር ያሉ ብዙ ወንድ ቆፋሪዎች የሴቶቹን እገዛ በደስታ ይቀበላሉ። በሁለገቡ ወረራ መጀመሪያ አካባቢ በተከታታይ ሁለት ፈረቃዎችን መስራት ነበረብን። አሁን የስራ ሂደቱ የተሻለ ነው። በፊት የተዛባ አመለካከት ነበረኝ። አሁን ግን ሴቶች በማዕድን ማውጫ ውስጥ ጥሩ ሲሰሩ ተመልክቻለሁ። እንደ ዲቲኬ ኩባንያ አገላለጽ 550 የሚሆኑ ሴቶች በኩባንያው የማዕድን ማውጫ ጉድጓድ ውስጥ እየሰሩ ነው። ደረጀ ደስታን ለቀደመው ዘገባ አመሰግናለሁ እያዳመጣችሁ ያላችሁት በ 19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ጀነራል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው ቀጣዩ ስርጭ ዝግጅት ከትምህርት ጋር ተያያዥ ነው ወደ ኢትዮጵያ ይመልሰናል በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፈጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምፅ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በምልክት ቋንቋ እድገት ላይ ችግር ይፈጥራል፣ መስማት የተሳናቸው ዜጎች አገልግሎት እንዳያገኙም ያደርጋል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት ላይ የተለያዩ ችግሮች እንደሚገጥሟቸው ገልጸው ችግሩን ለመቅረፍ የሚያስችል ስልት እየተዘጋጀ መሆኑን አመልክተዋል። ገብረ ሚካኤል ገብረ መድህን ቀጣዩን ዘገባ አልኳል። ባለፈው ሳምንት ጥር ስድስት ሁለት ሺህ አሥራ ሰባት ዓመተ ምህረት በአዲስ አበባ በተካሄደው አሥራ አምስተኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከእነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሚኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ አስር ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል። የምልክት ቋንቋ ላለፈው አራት ወስት ዓመት ተማሪ እየተቀበለ ያደለም። የምልክት ቋንቋ ብቻ ሳይሆን ሊንጉስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ችግራቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የአስራ ሁለተኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደ ሥላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ ስምንት ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል በአስተርጓሚነት ስራ መጀመሯን ለአሜሪካ ድምፅ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት በአስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግሥትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች። አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት መስሪያ ቤቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም፣ ማለት ምንም መረጃ አያገኙም ወይም አገልግሎት አያገኙም። የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የስራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ስራ እንደማያገኙ ተናግራለች። እኔ ምንት ዓመት በሰራሁበት ጊዜ ስራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽህፈትና ሂሳብ ላይ ነው በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት ነው የገባሁት። አሁን ከእኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው፣ ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት። አብዛኛው ወደዚያ አይገባም። በአስራ አምስተኛው የምልክት ቋንቋ ምርምር አለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከ3 ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል። አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያጋጥሟቸው ተግዳሮቶች አሉ። ሶ እነኝህን ለመቅረፍ በደንብ መስራት ያስፈልጋል። አሁን በባህልና ስፖርት ሚኒስቴር የኢትዮጵያ የምልክ ቋንቋ ስትራቴጂ እየነደፈ ነው። የምልክ ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጪ ከአክሰሱ ኤጁኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት ሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት ለተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ መስራት ያስፈልጋል። የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል። ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ፣ እንግሊዝኛ የሚገቡ ተማሪዎች ላለፈው ሶስት አራት አመት የሉም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው አምስት አመት ተማሪ አልተቀበለም። ይህን ተማሪ ደግሞ ማስገደድ አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛን መጠን ሴንትፋይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱን ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲስፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር ሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል። ፕሮፌሰር ብርሃኖም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል። ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊው ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ ኖርምስ ቪዝብል እንዳይሆን የሚያደርግ እና ከማንነት ጋር የተያያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይም በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል። የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለቀደመ ዘገባ አመሰግናለሁ። ከአሜሪካ ድምፅ እየተላለፈላቸው የሚገኘው የረቡዕ ምሽት ስርጭታችን ይቀጥላል። የፌስቡክ፣ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ግዙፉ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄድ የነበረውን የመረጃ ማጣራት ሥራ ማቋረጡ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቺዎች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምፅ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖርበትን ግዴታዎች በጥንቃቄ እንደሚያጽና ገልጿል። ስብ መኝሽ የቆየ ዝርዝር አላት። ፌስቡክ ኢንስታግራም፣ ትሬድ እና ዋትሳፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከምበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎቹ ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው፣ ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል ምንም እንኳን ከይዘቶቹ አንድ ከመቶ የሚሆነው ብቻ በአጋጣሚ በስህተት ሳንሶር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስተትና ብዙ ሳንሶር የምንልበት ደረጃ ላይ ደርሰናል። በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሀሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማህበራዊ ሚዲያዎቹ ላይ ለመቀነስ ያደርግ የነበረውን ጥረት ማቋረጡንና በምትኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማህበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት ያሌው ሐቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት። እንኳን ይቅርና እነዚህ ሐቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር መስራት አቁመው ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል፣ ከምርጫ ጋር ተያይዞ ብንል፣ ከግጭቶች ጋር ተያይዞ ብንል የምናያቸው ሀሰተኛ መረጃዎች የሰዎችን ውሳኔዎች እና የቀን ተቀን ውሎዎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። ሀሰተኛ መረጃ የሚያሰራጩ አካላት የሚያሰራጩበትን ዓላማ ግጭትንም ለማስፋፋት ቢሆን፣ ለገንዘብ ጥቅም ቢሆን በዛው መጠን የራሳቸውን ጥቅም እያስከበሩ ነገር ግን ማህበረሰቡን እና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው። የሚቆጣጠራቸው አካል ባለመኖር ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሀሰተኛ መረጃዎችን በስፋት አሰራጭታለች ታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ትስስር ፈጥሮ ነበር። ዙከንበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት። But the fact checkers have just been too politically biased. <laughs> በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላቸውን የምታመለክተው ረህቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች። አሁን እንደሱ አይነቱ ሜይ ቢ ለውጭ ሀገራት ወይም ደግሞ የተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል ምክንያቱም እንደ ግለሰብ ወይም ደግሞ እንደ ኮሚቴ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል ወይም የራሳቸው የግል አስተያየት የራሳቸው አስተሳሰብ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አድርጎ ይህንን ዲሲዥን መውሰድ ከባድ ነው የሚሆነው ማለት ነው። እንኳን እንደሱ ይቅርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረም። ከዛ በተጨማሪ ደግሞ እንዳልኩሽ እንደ ኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በምናይበት ጊዜ የሚመጣላቸው መረጃ ራሱ ሐሰት ይሆናል ብለው የማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ ከዛን ደግሞ ይሄ ነገር ሐሰተኛ ሊሆን ይችላል ብሎ አናላይዝ አድርጎ ሪፖርት የማድረግና ዛ ኮሚኒቲ ተነጋግረው አይ ይሄ መረጃ ሐሰት ነው ይሄ መረጃ እውነት ነው የማለት ፕሮባብሊቲው በጣም በጣም ዝቅተኛ ነው። ጉዳዩን አስመልክቶ የአሜሪካ ድምፅ ለሜታ ላቀረበው ጥያቄ በኢሜይል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁኑ ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጪ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል። ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሀሳብን በነፃነት የመግለጽ አላማ እንደገደበ ያምናል። መረጃ የማጣራቱን ስራ ከማቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰብአዊ መብት ነው ብላ እንደምታምን የምትናገረው ረሆቦት፣ ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስ እና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድበዋል ብላ እንደማታምንም ትገልጻለች። ለመናገር ነጻነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይስ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እኒህ ሀሰተኛ መረጃዎች በሀቅ አጣሪዎቹ ወይም በተቋማቶቹ የሚጣሩት መረጃዎች ተጣርተው ሁሉ የማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነጻነት ስም ብቻ ግን ተያይዞ የሚመጡ ጉዳቶች በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረስ ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህም በፊት ሜታ ሲከሰስባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ የኢትዮጵያ የሰሜኑ ጦርነት ወቅት የነበረውን ኬዝም ስናይ የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው። ሜታ ከመረጃ ተቋማት ጋር ያደርግ የነበረውን ትብብር ቢያቋርጥም ሀቅ አጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል። የምትለው ረሆቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መር የሆነ የማጣራት ሚና ተግባር ላይ ለመዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ትመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ዶናልድ ትራምፕ በብረታብረትና አልሙኔ ምርቶች ላይ የ25 ከመቶ ቀረጥ ጥለዋል። በቀረጡ ምክንያት የሚጎዱት ለአሜሪካውያን ምርቶቹን የሚያቀርቡት ካናዳና ሜክሲኮ ሊሆኑ እንደሚችሉ እየተነገረ ነው። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓውል ያሰናዳችውን ዘገባ ቆንጅታይ ታሰማናለች። ፕሬዚደንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጭ በሚገቡ ብረታ ብረት እና አሉሚኒየም ላይ የ25 ከመቶ ቀረጥ እንደሚጣል ይፋ አድርገዋል። ይሄ ትልቅ እርምጃ ነው። ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል። ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ሌትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል። እርስዎ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዚደንት ነዎት። እጅግ በጣም አድናቂው ነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል። የፕሬዚደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳ እና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮ እና ደቡብ ኮሪያ እንደሚሆኑ ነው የሚታመነው ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የአስር ከመቶ የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከአስር እስከ አስራ አምስት ከመቶ የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን ማይጃንንጃ በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት፣ ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን። ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል። ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። ሀገራችን ብረታ ብረት እና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻኢ ዕጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ አስርተ ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት። በርካታ የመጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለትና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሰንድረ ሼራጉ በሰጡት አስተያየት ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ 12 ወይም 14 አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል? እነዚህ ስጋቶች ይላሉ ፕሮፌሰር ሰንድሬ ሺራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል። የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል። ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል። ሚሺጋኗ ዲትሮይት ከተማ ላይ መሠረቱን ባደረገው የዩናይትድ ስቴትስ የኦቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግሌን ስቲቨንስ ሚች ኦቶ የተባለው የሚሽጋን ኦቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል። በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም። ፕሬዚደንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት። በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን። የዩናይትድ ስቴትስ የንግድ አጋሮችን በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል። ቆንጅታዬን፣ አመሰግናለሁ ያዳመጣችሁ ያላችሁት በ19 ፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። ዝግጅቶቻችን እየተጠናቀቁ ነው። ዝግጅታችን ከመደምደሙ በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከሪፐብሊካችን ምስረታ ጀምሮ በእግዚአብሔር ያለን እምነት ሁሌም ለጥንካሬያችን ዋና ምንጭና በሀገራችን ሕዝብ ልብ ውስጥ ቦታ ያለው ነበር ሲሉ ፕሬዚደንት ዶናልድ ትራምፕ ዋሽንግተን ውስጥ በተካሄደው ብሔራዊ የጸሎትና ቁርስ ስነስርዓት ላይ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል። በአሜሪካ ታሪክ ውስጥ በእያንዳንዱ እርከን ላይ ሀገራችን ተስፋንና ጀግንነትን እንዲሁም ተነሳሽነትን የሚያገኘው ሁሉን ቻይ ከሆነው አምላክ ነው። በእያንዳንዱ አርበኛ ልብ ውስጥ እግዚአብሔር ለአሜሪካ ታላቅ ተልዕኮ ልዩ እቅድ እንዳለው እምነት አለ። ይህ እቅድም አሁን ሊተገበር ነው በመንገዳችን በእያንዳንዱ እርምጃችን የሚመራን አምላክ ነው ሲሉ ዶናልድ ትራምፕ ተናግረዋል። እምነትና ጸሎት በሀገራችን ሕልውና ውስጥ ወሳኝ ድርሻ ተጫውተዋል ሲሉም አክለዋል። ከዚህ ካለንበት ጥቂት እርምጃዎች ራቅ ብሎ ባለ ስፍራ የጃን ዊንትሮፕ ሐውልት ይገኛል። አሜሪካ በጉብታው ላይ ያለች ለሁሉም ሀገራት ብርሃን የምትፈነጥቅና የሁሉም ሕዝቦች ዓይን የሚያርፍባት ከተማ ትሆናለች ሲል በመናገር ይታወቃል። አሁን ከዚያ ታላቅ ንግግር ከአራት መቶ ዓመታት በኋላ በፈጣሪ እርዳታ ከከተማዋ ግዙፍ ሆና ቆማ ከዚህ ቀደሙም በበለጠ እያበራች ትገኛለች፣ ወይም በቅርቡ ያንን ታደርጋለች። ሮጀር ዊሊያምስ የሮድ አይላንድን ግዛት እንደ መሠረተ እና ዋና ከተማዋንም ፕሮቪደንስ ብሎ እንደ ሰየማት፣ እንዲሁም በአሜሪካ የመጀመሪያውን ባፕቲስት ቤተ ክርስቲያን እንደ መሠረተ ትረምፕ አውስተዋል። የሃይማኖት ነጻነትን የአሜሪካዊ ሕይወት መሰረት እንዲሆን በማድረጉ ዊሊያምን ልናመሰግነው ይገባል። በዚህ ዘመን ደግሞ ይህን መሰረታዊ ነጻነት ተክተን ልንጠብቀው ይገባል። ልክ ያለፉት አሜሪካውያን ትውልዶች በመላው ዓለም የጦር አውድማዎች ላይ እንዳደረጉት ሁሉ ጠንክረን መቆም አለብን። ጆርጅ ዋሽንግተን የአሜሪካ ምስራችና የመጀመሪያው ፕሬዚዳንት አሜሪካውያን በአንድነት እንዲጸልዩ ደጋግመው ያሳስቡ እንደነበር ፕሬዚደንት ትራምፕ አስታውሰዋል። ከሁለት መቶ ዓመታት ወዲህ የፕሬዚደንት ዋሽንግተንን ጥበብና ዱካ እንከተላለን ሲሉም ትረምፕ ማከላቸውን ርዕሰ አንቀጹ ጠቅሷል። እምነት የአሜሪካንን ህዝብ ወደ አንድነት የማምጣት አቅም አለው ያሉት ትራምፕ የአሜሪካንን ህዝብ ለማገልገል የሁሉም ፖለቲካ ፓርቲ መሪዎች ተስፋ እንዳይቆርጡ አበረታተዋል። እናም ሃይማኖትን መልሰን ወደ ሕይወታችን እናምጣ እግዚአብሔርን መልሰን በሕይወታችን እናኖር ሲሉ ትራምፕ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን የአሜሪካ ድምፅ የረቡዕ ምሽት ስርጭት በዚህ ተጠናቋል ሀብታም ስዩን በመስተንግዶው ንጉሥ ታምሬ ደግሞ በቅድብሩ አብረናችሁ ነበርን ዋና አዘጋጃችሁ ጽዮን ግርማ ነበረች